ሶማሌና ኦሮሚያ አዋሳኝ ወረዳዎች ያለው ግጭት እንዳሳሰባት ዩናይትድ ስቴትስ አስታወቀች። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ዛሬ ባወጣው መግለጫ የኢትዮጵያ መንግስት ግልጽ ማጣራት እንዲያካሄድ፣ አጥፊዎቹንም ተጠያቂ እንዲያደርግ ጠይቃል። እስክንድር ፍሬው ነው ተቀጣዩን የላከልን። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ያወጣው መግለጫ በኢትዮጵያ ሶማሌ እና ኦሮሚያ አዋሳኝ ወረዳዎች ያለው ግጭት እንዳሳሰበው የገለጸበት፣ ለፌዴራል መንግስቱም ጥሪ ያቀረበበት ነው። ግጭቱም ሆነ የሰዎች መፈናቀል እንዳሳሰበው ነው ኤምባሲው ያስታወቀው። በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔትም ይህንኑ አንጸባርቀዋል። ለእኛ አሳሳቢ ሆኖ የቀጠለ ጉዳይ ነው። እኛ ያደረግነው ምንድነው፣ መንግስት ግልጽ የሆነ ማጣራት እንዲያደርግ ጥሪ ነው ያቀረብነው። ጥፋተኛው ማን ነው በሚለው ላይ በርከት ያሉ የተለያዩ ዘገባዎች አሉ። እኛ የሚመስለን በዚህ ሰዓት ውሳኔ ላይ ለመድረስ ያሉት አስተማማኝ መረጃዎች እጅግ ጥቂት ናቸው። እና መንግሥት ያተኩርበታል ብለን ተስፋ የምናደርገው ለግጭቱ ሰላማዊ ልባት ማግኘትና ከዚያ ሙሉ በሙሉ ግልጽ የሆነ ምርመራ ማካሄድ፣ አጥፊዎች በሙሉ ተጠያቂ መሆናቸውን ማረጋገጡ ላይ ነው። ኢትዮጵያ ጠንካራ የበለጸገችና ዲሞክራሲያዊት ለመሆን ያላት ጣፋንታ ነጻና አሳታፊ በሆነ ፖለቲካዊ ውይይት በበለጠ የመንግስት ግልጽነት እንደዚሁም የዲሞክራሲና የፍትህ ተቋማትን በማጠናከር ላይ ይመሰረታል ብሏል የኤምባሲው መግለጫ። አሁን የተፈጠረው ሁኔታም በእነዚህ ዘርፎች ፈጣንና ተጨባጭ መሻሻል የማሳየቱን አስፈላጊነት እንደሚያረጋግጥ አመልክቷል። ይህ የመግለጫው ክፍል በሁለቱ ክልሎች ድንበር ከተከሰተው ግጭት ጋር እንዴት እንደሚያያዝ የጠየቅኳቸው ቃል አቀባዩ ኒኮላስ ባርኔት ተከታዩ መልሰዋል። ስለ ግጭቱ አጀማመር ብዙ መረጃ ባይኖረንም ሰዎች ብሶታቸውን የሚገልጹበት ሁኔታ ማመቻቸት፣ መንግስት ለዚህ ተገቢ የሆኑ ብሶቶች ምላሽ የሚሰጥበት ስርዓት መዘርጋት ግጭትን ወይም ብጥብጥን ከመግታት አንጻር ጠቃሚ ነገር ነው። ሰዎች የሚያሳስቧቸውን ችግሮች ለመፍታት ሰላማዊ መንገዶች እንዳሏቸው እያወቁ የብጥብጥ መንገድ አያስፈልጋቸውም። እንደምታውቀው ይህ ሲነገር የቆየ ጉዳይ ነው። መንግሥት በማሻሻያ እርምጃዎች ላይ እየሠራ መሆኑን ይናገራል። እኛም በድጋሚ በመግለጫችን እነዚህ የማሻሻያ እርምጃዎች በበለጠ ፍጥነት እንዲካሄዱና ተጨባጭ እርምጃ እንዲያመጡ አሳስበናል። ዩናይትድ ስቴትስ በዚህ መግለጫ ያንጸባረቀችውን አቋም ለኢትዮጵያ ባለስልጣናት ስታሳውቅ ቆይታ እንደሆነ ቃል አቀባዩን ጠይቄ ያለው ምላሻቸው ተከታዩ ነው። እያደረግን ያለ ነው፣ ሁኔታው እንዳሳሰበን በአደባባይ እየተናገርንና ግልጽ የሆነ እርምጃ እየጠየቅን ነው። እነዚህ ሁሉ ጣት መጠቋቆሚያ ግጭቶች ደግሞ ብዙ ናቸው። ግልጽ በሆነ ሁኔታ መመርመር እንዳለባቸውና አጥፊዎች የሚጠየቁበት ሂደት እንዲኖር ነው። የኢትዮጵያ መንግስት ግጭቱን ለማብረድና አጥፊዎቹን ተጠያቂ ለማድረግ እየሰራ መሆኑን እየገለጸ ይገኛል። ሰሞኑን ከሁለቱ ክልሎች የአገር ሽማግሌዎች ጋር የተገናኙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህንኑን ያረጋገጡት በመንግስት የመገናኛ ብዙኃን የተጠቀሱት ጠቅላይ ሚኒስትሩ አካል በማጉደልና የሰው ሕይወት በማጥፋት የሚጠረጠሩ ግለሰቦች በቁጥጥር ስር እንዲውሉ ማዘዋል። የሰብአዊ መብት ኮሚሽንም ግጭቱ በተከሰተባቸው አካባቢዎች የሰብአዊ መብት ጥሰትን እንደሚያጣራ ጠቅላይ ሚኒስትሩ መናገራቸው በዘገባዎቹ ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ነው።